ወደ አዲስ አበባ የመጣት በስምንት አመት ነው። ዘመድ ሳይሆን በጡክ ነው። ያው ከገጠር ኑሮ አዲስ አበባ ይሻል። እዛ ገጠር ምንም ማለት እንደ ጉዳተኛ ምንም አይመችም ነበር ምናምን ብሎ በቃ ቤተሰቦችን በምን እንዳሰመናቸው አላውቅም። እንደዛ አርጎ ነው ያመጣኝ። ከዛ እሱ እዚህ ገልላ ምን አረገኝ፣ እንደዚህ የሄድኩ በብርቅቄ ያው ውንቻር አልነበረኝም እንደ ጊዜው። ትንሽ ሳንቲም ነው ሰርተሽ የመጣሽው፣ እስካወየት ቆይተሽ ነው ቁጭ ብለሽ ውለሽ ነው ይለኛል ይሆን የአሞኝ ቤት ለመክራት ሳስብ አትቀሪም ስራ ሂጂ ብሎ እያመመኝ ያወጣኛል። ውጭ አንቺ ነሽ ንብረት። በስምንት አመቷ ከቤተሰቦቿ ና ከቀዬዋ ተነጥላ ለአካል ጉዳተኛ ሴት የተሻለ ህይወት ይገኝበታል ወደ ተባሉ አዲስ አበባ ከማታውቀው ሰው ጋር እንደመጣሽ ነግራናለች። ቀን ቀን እግሯ ላይ የደረሰውን አካል ጉዳት ተጠቅማ እንድትለምን፣ ማታ ማታ ደግሞ በሴትነቷ ቤተሰቡ እንድትረዳ ሆና ለአመታት ኑሯዋን ገፍታለች። ልክ እንደ ሷ ሁሉ በገጠር ያለውን ድህነትና ያለዕድሜ ጋብቻን ሸሽተው ወደ ከተማ የሚፈልሱ ወጣት ሴቶች ቁጥር የትየለሌ ነው። በ2008 የኢትዮጵያን ዓመት ፖፑሌሽን ካውንስል በተሰኘ ድርጅት በኩል በተደረገ ጥናት መሰረት 67 በመቶ የሚሆኑ በአማካኝ ዕድሜያቸው 14 ዓመት የሆናቸው ልጃገረድ ሴቶች ወደ ትላልቅ የኢትዮጵያ ከተሞች በመፍለስ በቤት ሰራተኝነት የሥራውን አለም ይቀላቀላሉ ይላል። አናቤል አሮካል የፖፑሌሽን ካውንስል የጥናት ድርጅት አገር አቀፍ ዳይሬክተር ናት። ወደ ከተማ የሚፈልሱ ሴቶች ስለሚያጋጥማቸው ችግር እንዲህ ትላለች። በኢትዮጵያ የሚገኙ የገጠር ሴት ልጆች ገና በለጋነታቸው ከቤተሰባቸው ተነጥለው ብቻቸውን ወደ ትልቅ ከተማ ሲመጡ የሚደርስባቸውን አካላዊና ስነ ልቦናዊ ቀውስ ማሰብ ይከብዳል። እነዚህ ልጆች ምንም አይነት ትምህርት ያልተማሩ፣ ልጅነታቸውንም ሆነ የቤተሰብ ፍቅር የማያውቁና እንዲሁ በአጠቃላይ የተዘነጉ ናቸው። ስለዚህም ማህበራዊ መገለላቸውን ለመቀነስና የተለያዩ የህይወት ክህሎቶችን እንዲያዳብሩ ከእድሜ አቻዎቻቸውና በመሰል ስራ ላይ ካሉ ሴቶች ጋር አብረው ስልጠና የሚያገኙበትን ብሩህ ተስፋ የተሰኘ የስልጠና ፕሮግራም ጀምረናል። የፕሮግራሙ ተሳታፊ የሆነችው አንችነሽም በዚህ ስልጠና ውስጥ ስላገኘችው ጥቅም እንዲህ ትላለች። ኖር ትኖር እዚህ ብሩህ ተስፋ ለመስከበት የሆኒች የታገኘች ትምህርት መማር ትችያለሽ እኮ ለምንድን ነው እንደዚህ የምትሆኝ ብላ መንገድ ላይ አግኝታኝ መቀራችን ዛኔ ብዙ ሞዴሶችን ያኔ ምንም አላውቅም ነበረ። እሱ ጋር ገብቼ እሱ መጠቀም እየችል ነበረ። ቅባቶች፣ ቡሩሽ፣ ተሴል መወራሽ ብዙ ነገር ከዛ እዛ የሄድኩ ማመር ጀመርኩ። ስመረ ምን ስል የተለያየ ድጋፍ ሲደረግ ልኝ ስል መጨረሻ ላይ ዊንቸር ተሰጠኝ። የፖፑሌሽን ካውንስል የብሩህ ተስፋ ፕሮጀክት ኦፊሰር የሆኑት አቶ ሀብታሙ ደምሌም ፕሮግራሙ በአካባቢው ነዋሪ በሆኑና ለዚሁ አገልግሎት ስልጠና በወሰዱ ወጣቶች አማካኝነት እንደሚሰጥ ይናገራሉ። ሽ ና ይህን ፕሮጀክት እንግዲህ ትልቁ ነገር ልጆች ቤት ለቤት ሄዶ ያልታ ልጆች ቤት ሰራተኛ ለመርጋት ተግቶ የሚኖሩ ልጆች አሳምኖ ለማምጣት ትልቅ ስራ ነው የሰሩት። ሜንተሮቹ የህይወት ክሎት የሚባለው ወደ ዘጠኝ ልት ክፍሎች አሉት። አሁን እነዚህዎች የቤት ሰራተኞች ቢሆንም የግድ መግባባት አለባቸው ከቀጣሪዎቻቸውም ጋር ይሁን ከሌሎች ሰዎች ጋር ስለዚህ፣ ለመግባባት ክሎት አለው፣ ስለ ግል ንጽህና አለው፣ ስለ ገንዘብ አያዝን አጠቀቀም ስለ ለስነት ዋልዶ ጤና አለው። ስለዚህ ስለወደፊት ህይወት ማቀድ የሚሉ ነገሮች አሉ። ጎን ለጎን ደግሞ መደበኛ ያልሆነ ትምህርት ይማራሉ። ያ ትምህርት በወረዳው ትምህርት ጽሕፈት ቤት ላይ ይገመገመና እነዚህ ልጆች ሰርተፍኬት ይሰጣቸዋል ወደ መደበኛ ትምህርት እንዲገቡ ሰርተፍኬት ይዛሉ ማለት እኛ የምንፈልገው ምንድን ነው መብታቸውንም እንዲያስከብሩ እነሱም ደግሞ የሚጠባቀባቸው ነገር በአግባቡ እንዲያከናውን ነው ማለት የሁለትዮሽ ነው ቀጣሪና ተቀጣሪ አለ እዚህ ጋር እና ቢያንስ ወራዊ ክፍያቸውን በየወሩ አግኝተው እንዲቆጥቡ ብዙዎቹ ምንድን ነው የሚሆኑት እንከፍልሻለን በሚቀጥለው ወር እንከፍልሻለን በሚቀጥለው ወር እንከፍልሻለን እያሉ አመት ሁለት አመት ያቆዩባቸውና ሳይከፍላቸው ጉልበታቸውንም ገንዘባቸውንም ሳያገኙ ይቀራሉ እነዚህ ልጆች ስለዚህ ቢያንስ በየወሩ ደሞዛቸውን እንዲቀበሉ አንድ፣ ሁለተኛ ደግሞ ስራቸውን በአግባቡ እንዲሰሩና ወደ ዘጠኝ ሰዓት አካባቢ ላይ እዛ መወያ ቦታቸው ላይ እንዲመጡና ተወያይተው ሄደው በአግባቡ ስራቸውን እንዲያከናውኑ ነው። ግን ያው እንደ አጠቃላይ ደግሞ የኢትዮጵያ የሰራተኛና አስሪ ሕግ ላይ የዚህ በቻይልድ ሌበር ዙሪያ ብዙ ከአስራ አምስት አመት በታች ያለጻ መስራት አይችልም ይባላል። ግን ኢትዮጵያ የአይሎ ፈራሚ ስላልሆነች ብዙ አልሄድንበትም፣ በዚህ ኤሪያ ላይ ግን እኛ መልካሙነት ክላሮቻቸው ጋር ሚኖራቸው እንጥራለን። በመጨረሻም የፖፕሌሽን ካውንስል ሀገር አቀፍ ዳይሬክተር የሆነችው አናበል ኤሮካል በዚህ ጉዳይ ላይ የመንግስት አካላትም ሆኖ ግለሰቦች ትኩረት ሰጥተው ሊሰሩበት እንደሚገባ በተለይም ደግሞ በቤት ውስጥ ስራ ላይ ያሉ ሴቶች የትምህርት እድል ማግኘታቸው ሁሉንም የሚጠቅምና አገራዊ ፋይዳውም ከፍ ያለ መሆኑን ያሳስባሉ።